ኢትዮጵያ ውስጥ በልማትና አገልግሎት ላይ የተሰማሩ የሲቪል ማህበረሰብ ድርጅቶች እድገት ሲያሳዩ የመብቶች ጉዳዮች ላይ ሲሰሩ የነበሩት ግን መዳከማቸውን አንድ ጥናት አመልክቷል። በሲቪክ ማህበረሰብ ድርጅቶች አማካይነት በዚህ ዓመት ላ ከአንድ ቢሊዮን ዶላር በላይ ገንዘብ ወደ ኢትዮጵያ መግባቱ ተጠቁመዋል። ወደ 20 ሚሊዮን የሚጠጉ ኢትዮጵያውያን ተጠቃሚ ሆነዋል ተብሎም ተገምጠዋል። መለስካቸው አማሃ ከአዲስ አበባ ዝርዝር አለው። ጥናቱን ያካሄዱት ባለሙያዎችም ሆኑ ለጥናቱ ድጋፍ የሰጠው ተቋም የጥናቱ ዓላማ በኢትዮጵያ ውስጥ የሚንቀሳቀሱ መንግስታዊ ያልሆኑ ተቋማት ብዛታቸውን፣ የሚሰሩትን ስራ፣ የሚሰሩበትን አካባቢ፣ ያሉባቸውን ችግሮችና የመሳሰሉትን መመርመርና የመፍትሄ ጠቋሚ ሀሳቦችን መስጠት እንደሆነ ገልጸዋል። በጥናቱ የተገኙ ግኝቶችን የዘረዘረው ጽሑፍ እንደጠቆመው የበጎ አድራጎት ድርጅቶችና ማኅበራት አዋጅ ከታወጀ ወዲህ በልማት ስራዎችና በአገልግሎት ሰጭነት ተሰማርተው የሚሰሩ የሲቪል ማኅበረሰብ ድርጅቶች ቁጥር እድገት አሳይቷል። በአንጻሩ በመብት ዙሪያ የሚሰሩ ደግሞ መዳከማቸውና መቀነሳቸውም በጥናቱ ግኝቶች ዝርዝር ተመልክቷል። የጥናት ቡድኑ አባልና የሕግ ባለሙያው አቶ ደበበ ኃይለ ገብርኤል የጥናታቸውን ጽሑፍ ሲያቀርቡ የ2001ዱን የበጎ አድራጎት ድርጅቶችና ማኅበራት አዋጅ አዎንታዊና አሉታዊ ተጽዕኖዎችን ዘርዝረዋል። ለቪኦኤ በተለይ በሰጡት ቃለ ምልልስ አቶ ደበበ በመብቶች አካባቢ በሚሰሩ ድርጅቶች ላይ ህጉ ያሳደረው አሉታዊ ተጽዕኖ በቁጥራቸው ማነስ ብቻ የሚገለጽ አይደለም። የነሱ ቁጥር ብቻም አይደለም የቀነሰው የሚሰሯቸው ስራዎች ራሱ ጭምር ማለት ነው። ለምሳሌ ድሮ ነጻ የህግ ድጋፍ የሚሰጡ ብዙ መንግስታዊ ያልሆኑ ድርጅቶች ነበሩ። ያ የነሱ ቁጥር አሁን ቀንሷል። ድሮ ብዙ የግጭት አፈታትና ሰላም ላይ የሰሩ የነበሩ ድርጅቶች ነበሩ። ያንኛው ቆሟል። ለምሳሌ በፊት በርካታ ድርጅቶች ከፍርድ ቤቶች ጋር አብረው ይሰሩ ነበረ፣ በተለይ ፍትህን ተደራሽነት ከማረጋገጥ አኳያ አሁን ያንን መስራት በፊት የሰብአዊ መብት ንቃት የመስጠት ስራ ላይ ብዙ ቀላል ቁጥር የማይባሉ ንጆች ነበሩ። አሁን ያንን የሚሰጡ ንጆች የሉ፣ እዛ ውስጥ ገብተው እንዲህ አይነት ስራ የሚሰሩ የሉም እና በድርጅቶቹ ቁጥር ላይም በሚሰሩ ስራ ላይም ተጽዕኖ አለው። በተቃራኒው በልማትና አገልግሎት በመስጠት ላይ ያተኮሩት መንግስታዊ ያልሆኑ ድርጅቶች ግን እየተበራከቱና ስራቸውም እየተስፋፋ መሄዱን ጥናቱ ይናገራል። የጥናት ቡድኑን የመሩት በግላቸውም የጥናት ጽሑፍ ያቀረቡት በአዲስ አበባ ዩኒቨርሲቲ የሶሻል አንትሮፖሎጂ ትምህርት ክፍል መምህር ዶክተር ገብሬ ይንቲሶ እንደ እንደተናገሩት ከሆነ ድርጅቶቹ ስራቸውን ከመንግስት የልማት ዕቅድ ጋር አስማምተው ማከናወን እንዳለባቸውም ያስረዳሉ። ከፍተኛ የሆነ ሰፋ ያለ ስራ ነው እየሰሩ ያሉ በየዘርፎ ግን ዋና ዋናዎቹ በተቻለ መጠን ከመንግስት አላማም ጋር ማስከድ ማጣጣም ስላለባቸው በተለይ ከሚሌኒየም ደቨሎፕመንት ጎልና ከጂቲፒ ጋር ማጣጣም ስላለባቸው የመንግስት የልማት ቅድሚያ የሚሰጣቸው ዘርፎች በሚባሉት ዙሪያ በጋራ ይሰራሉ። የእነዚህ የሲቪል ማህበረሰብ ድርጅቶች በአሁኑ ጊዜ ያለው በጀት ምን ያህል እንደሆነ ሙሉ በሙሉ እንደማይታወቅ የጥናቱ ግኝት ያመለክታል። ከትግራይ ክልልና ከድሬዳዋ ከተማ የሚፈለገው መረጃ እንዳልተገኘ የሚያሳየው ይህ የጥናት ግኝት በዚህ ዓመት በ2467 ድርጅቶች ለሚከናወኑ ፕሮጀክቶች 33.4 ቢሊዮን ብር ወይም 1.6 ቢሊዮን የአሜሪካ ዶላር በጀት መያዙን ጠቁመዋል። ዶክተር ገብሬ ይህንን አብራርተዋል። በአብዛኛው እዚህ ሀገር አሁን እንደዚህ መንግስታዊ ያልሆነ ተቋማት ኤንጂኦዎች፣ ወይም ሲቪል ሶሳይቲ ኦርጋናይዜሽንስ የምንላቸው የሚንቀሳቀሱት ከውጭ በሚገኝ ገንዘብ ነው። አብዛኛው ከዩሮፕ፣ ከአሜሪካ ወርልድ ባንክም የሚረዱባቸው መንገዶች አሉና ከዛ ነው በብዛት የሚመጣው። የዛሬ አምስት ስድስት ዓመት 2008 ላይ በተደረገው ወደ ዶላር ስንቀይረው 1.1 ቢሊየን ነው የነበረው። ዘንድሮ አሁንኛ ባጠና ነው ደግሞ ወደ 1.6 ቢሊዮን ከፍ ብሏል። 48.6 ፐርሰንት አካባቢ ጨምሯል። ከውጭ የተገኘው ገንዘብ ማለት ነው። ዶክተር ገብሬ ይንቲሶ ጨምረው እንዳብራሩት በኢትዮጵያ ውስጥ ከዚህ ተጠቃሚ የሆኑ ሰዎችን ቁጥር በእርግጠኝነት ለማወቅ አይቻልም። በጥናታቸው ሂደት እንዳረጋገጡት ተጠቃሚዎቹ በተደጋጋሚ ይቆጠራሉ። ስለሆነም እርግጠኛ መሆን አይቻልም። ይሁንና በሚሊዮኖች የሚቆጠሩ ኢትዮጵያውያን ተጠቃሚዎች መሆናቸውን መጠራጠር አይቻልም። በአጠቃላይ በሀገር ደረጃ ከ15 እስከ 20 ሚሊዮን የሚሆን ሰው የዚህ ተጠቃሚ ይሆናል ተብሎ ነው የሚገመተው። ደቡብ ላይ ለምሳሌ ባለስልጣኖችን ስጠይቃቸው ነበረና ምን ያክል ነው ከዚህ ውስጥ በእናንተ ግምት በጣም ተጠቃሚ የሚሆነው ከዚህ ከ17 ሚሊዮን ስንላቸው፣ ከ3 እስከ 4 ሚሊዮን የሚሆን ሰው ተጠቃሚ ሊሆን እንደሚችል እናውቃለን ነው ያሉት። ይህንን አበረጅ እንኳን አሁን ብትወስድ በክልሎቹ ቢባዛ ሰምሃው ከ15 እስከ 20 ሚሊዮን የሚሆን ሰው ተጠቃሚ ይሆናል ተብሎ ይገመታል። ይህ በጥናት ላይ የተመሠረተ መረጃ በመንግሥትና በሲቪል ማኅበረሰብ ድርጅቶች መካከል ያለውን ግንኙነትም ቃኝቷል። ለሁሉም ጥቅም ይሆን ዘንድ ለባለ ድርሻ አካላት የጥናቱ ውጤት እንደሚሰጥ አቶ ጌትነት አሰፋ ጥናቱን በገንዘብ የደገፈው የሲቪል ማኅበረሰብ ድጋፍ መርሃ ግብር ወይንም ሲቪል ሶሳይቲ ሰፖርት ፕሮግራም ዋና ዲሬክተር ለቪኦኤ አስረድተዋል። ይህንም መረጃ ምናልባት ለጋሽ ድርጅቶች በሀገራችን ውስጥ ያለውን ሁኔታ ይበልጥ ሊረዱ የሚችሉበትና የልማት ትብብር ፕሮግራሞቻቸውን በሚነድፉበት እና በሚያካሂዱበት ጊዜ እንደ ግብአት ሊጠቀሙበት የሚችሉት ይሆናል። ነገር ግን ለመንግስታዊም መንግስታዊ ላልሆኑ ድርጅቶችም በርካታ ጠቃሚ መረጃዎችን ቀምሞ የያዘ ነው እና ለሁሉም አገልግሎት መስጠት የሚችል ነው። የበጎ አድራጎት ድርጅቶችና ማኅበራት አዋጅ ከታወጀበት ከ2001 ዓ.ም ጀምሮ በኢትዮጵያ ውስጥ ብዙ ውይይት፣ ክርክር፣ ንትርክም አስነስቷል። የዚህ ጥናት ውጤቶች የተለየ ፍሬ ያስገኙ እንደሆነ ወደፊት የምናየው ይሆናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ